ሜያድ በመግለጫው የአርቲስት ሀጫሉን ሞት ተከትሎ በተለያዩ የኦሮሚያ ሐረር እና አዲስ አበባ አካባቢዎች ጋጥወጥ ባላቸው ወገኖች በደረሰባቸው ጥቃት ዜጎች ውድ ሕይወታቸውን አጥቷል ንብረታቸውም ወድመዋል ብለዋል። መንግስት በተለያዩ ጊዜያት አስፈላጊውን የሕግ ማስከበር ስራ እንዲሰራ ስናሳስብ ብንቆይም የአገዛዝ ስርአቱ ባሳየው ቸልተኝነት ዜጎች በአሰቃቂ ግድያ ሕይወታቸውን ሲያጡ ቆይተዋል። አሁንም እያጡ ይገኛሉ ሲልም ወቅሰዋል። ነይአድ በመጨረሻ ካወጣቸው የአቋም መግለጫዎች የተወሰኑትን ለመጥቀስ ያህል አንደኛ፣ መንግስት ሁልጊዜ ለቅሶ ድራሽ ከመሆን ይልቅ የዜጎች በህይወት የመኖር መብት እንዲያረጋግጥና ከማንኛውም ጥቃት እንዲከላከል አጥብቀን እንጠይቃለን። ሁለት፣ የክልልም ሆነ የፌዴራል መንግስታት ዜጎች ከቦታ ቦታ ተንቀሳቅሰው የመኖር ነፃነት እንዲሁም ሀብትን ንብረት የማፍራት መብታቸው እንዲያረጋግጡ አጥብቀን እንጠይቃለን የሚሉ ይገኝባቸዋል። ባልደራስና ሜአድ በጋራ የፈጠሩት ቅንጅት ምክር ቤት ያወጣው መግለጫ ደግሞ ከድጡ ወደ ማጡ ይላል። መግለጫው ለሰብአዊ መብት መከበር ሲታገሉ የነበሩና ለዚህም ዋጋ የከፈሉ እንደነስክንድር ነጋ ማሰር ተገቢ እንዳይደለ በማስተት ባለ አራት ነጥብ የጋራ የአቋም መግለጫ አውጥተዋል። እነሱም አንደኛ ሕግን ባልተከተለ መልኩ በፖለቲካ አመለካከታቸው ተይዘው በእስር ላይ የሚገኙ የባልደራስ ስኔአድ ምክር ቤት አባላት በአስቸኳይ ከእስር እንዲለቀቁ። ሁለት በአቶ እስክንድር ነጋና በአቶ ስንታዬ ቸኮል ላይ የመንግስት ታጣቂዎች በፈጸሟቸው ድብደባ ጉዳት የደረሰባቸው በመሆኑ የሕክምና አገልግሎት እንዲያገኙና ድብደባውን የፈጸሙ ግለሰቦች ለሕግ እንዲቀርቡ እንጠይቃለን። ሶስተኛ ታሳሪዎቹ ሁለት በሁለት በሆነች ክፍል ታስረው የሚገኙ ሲሆን ለተለያዩ ችግሮች ከመጋለጣቸው በፊት አስቸኳይ መፍትሄ እንዲሰጣቸው። አራት መንግስት በአሁኑ ወቅት ያለውን የፖለቲካ ችግር ለመፍታት ግለሰቦችን እያሳደዱ ከማሰር ይልቅ ጉዳዩን ከሚመለከታቸው ባለድርሻ አካላት በጠረጴዛ ዙሪያ በንግግር እንዲፈታ አጥብቀን እንጠይቃለን ብለዋል ምክር ቤቱ። ሌላው የአስራት ሚዲያ ቦርድ ያወጣው መግለጫም ጠቅላይ አቃቤ ሕግና የፌዴራል ፖሊስ በጣቢያው አቀረቡት ያለውን ሀሰተኛ ውንጀላን የሚቃወም ነው። የብሮድካስት ባለስልጣን አገር ውስጥ መሰረት አድርገን እንድንሰራ በደብዳቤ ጠይቆን ቦርዱም ጉዳዩን በአዎንታ ተመልክቶ እየመከረበት ባለበት ሁኔታ ጠቅላይ አቃቤ ህግና የፌዴራል ፖሊስ በሰጡት መግለጫ ሀገር እንዲፈርስ ዘር ተኮር ጭፍጨፋ እንዲነሳሳ ቅስቀሳ እና የጥላቻ ፕሮፓጋንዳ ሰርተዋል ከተባሉ ሚዲያዎች ጋር አስራት ሚዲያ መጠቀሱ የሀሰት ውንጀላ ነው ብለዋል። ከሰኔ አስራ ሰባት ሁለት ሺ አስራ ሁለት ጀምሮ በራሱ ምክንያት ከአየር የወረደውን አስራት ሚዲያ በዚህ ደረጃ መወንጀል ፍጹም ውሸት እና የህዝቡንም ሞራል ያልጠበቀ ሀሰተኛ ሪፖርት ሆኖ አግኝተነዋለን ብለዋል። በመሆኑም ተቋማቱ ለፈጸሙት ስህተት ህዝባችንን በይፋ ይቅርታ እንዲጠይቁ እናሳስባለን ብለዋል አስራት ሚዲያም። በመጨረሻም የሚዲያን ሚና የሚያቀጭቅና ሀሳብን በነፃነት የመግለጽ መብቱን የሚጋፉ ሀሰተኛ ውንጀላ መንፀባረቁ ህዝብ ታግሎ የጣለውን የአፈና ስርዓት እንድናስታውስ አድርጎናል ብለዋል አስራት ለዲዳብሊ ዘገባ ዮሐንስ ገብረእግዚአብሔር ነኝ ከአዲስ አበባ።